ጠቅላይ ሚኒስትር አብይ አህመድ በበረሃን በጣም ጉዳት የደረሰበትን የደቡብ ወሎን ወረባቦ ወረዳ ዛሬ ጎብኝተዋል። አርሶ አደሮችን አነጋግረዋል። መስፍን አራጌ ከደሴ ተጨማሪ አለው። በኢትዮጵያ ብሮድካስቲንግ ኮርፖሬት በቀረበው የጠቅላይ ሚኒስትር አብይ አህመድ አስተያየት አፋርን ጨምሮ በምስራቃዊ የአማራ አካባቢዎች ሁለት ነጥብ ሁለት ሚሊዮን ሄክታር መሬት የዳሰሳ ጥናት ተደርጓል። ከዚህ ውስጥ ሰባት መቶ ሺህ ሄክታር የእርሻ መሬት ጉዳት ደርሶበታል። እስካሁን ባለው የመከላከል ሂደት ሰባ ዘጠኝ በመቶ የበረሃ አንበጣውን መቆጣጠር መቻሉን ነው ጠቅላይ ሚኒስትሩ ያስታወቁት። ማህበረሰብና የመንግስት ቅንጅት ለመከላከል የተደረገው ጥረት እጅግ ተስፋ ሰጪ ነው። ለሚቀጥለውም ጊዜ እንደዚህ አይነት ጥቃት ሊያጋጥም ስለሚችል ጠንከር ያለ ስራ መስራት ያስፈልጋል። በድምሩ አሁን ወደ ሰባ ዘጠኝ ፐርሰንት ገደ ያለውን ኮንትሮል ተደርጓል። አርሶ አደሩ ከመንግስት ጋር በመሬትም በአየርም ባለ የመከላከል ስራ የተሳካ ስራት ሰርቷል። ግን ወደ 21% ገደማ አሁንም ዋናው መንጋ ሳይሆን መንጋው እየተከፈለ እየተከፈለ ሸለቆ ውስጥ እየገባ መለሰኛ ጥቃቶች እያካሄደ ይገኛል። ይህ አርሶ አደሩ ተቀናጅቶ ማታ ካደረ በኋላ በተኛበት ከደረስ ሊበር አይችልም። አንበጣ እሱን ባለበት የማጥቃት ስራ በመኪና በመሬት እየተጓዙ ኬሚካል መርጨት፣ በምድርና በመኪና የማይቻውን ደግሞ በአውሮፕላን አቅም በፈቀደ የጉዳቱን ሰለባዎች ለመርዳት መንግስት አስፈላጊውን ሁሉ ያደርጋል ብለዋል። በአንድ በኩል አንበጣ መከላከል፣ በሌላ በኩል ደግሞ የተጎዳውን ማህበረሰብ ማገዝ የዘንድሮ ስራ ይሆናል። አሁን የሚያስፈልገው ምንድን ነው፣ ማድረግ የምንችለው የሚለውን በአካል ቀርበን በማየት እነሱን በማነጋገር መፍትሄ ለማበጀት ነው። ከዚህ አንፃር በጣም ጠቃሚ ግብዓት አግኝተናል። ምን ማድረግ እንዳለብን ግንዛቤ ወስደናል። በተቀናጀ መንገድ ህዝባችን ከዚህ መከራ ከዚህ ጣጣ የሚያልፍበትን መንገድ መንግስት አቅም በፈቀደ መጠን ያመቻቻል። የአንበጣው ክስተት በተወሰኑ አካባቢዎች ላይ ያስከተለው ጉዳት የከፋ ቢሆንም እንደ ሀገር በምርታማነት ላይ የሚያሳድረው ተጽዕኖ ከአምስት በመቶ እንደማይበልጥ ጠቅላይ ሚኒስትሩ ከኢቢሲ ጋር በነበራቸው ቆይታ አስረድተዋል። ዘንድሮ ከሰላሳ አምስት ሚሊየን ኩንታል በላይ ትርፍ ምርት የማምረት እቅድ አለን። ከዛ አንጻር ጉዳቱ በሀገር ደረጃ ሲታይ በምርትና ምርታማነት ላይ የሚያደርሰው ጥቃት ውስንነት አለ። ነገር ግን የሄጠቃውን ቀበሌ ማየት ነው። አሁን እቺን ቀበሌ ብንወስድ ወስድ ሌላ ቦታ የተመረተው ምርት ሳይሆን እቺ ቀበሌ ድጋፍ ያስፈልጋታል፣ ጥቃቱ ከፍተኛ ስለሆነ እንደ ሀገር ሲታይ ግን ዘንድሮም የተሻለ ምርት በብዙ ሚሊዮን ኩንታል እንደምናገኝ የሚጠበቀው። በሌላ በኩል ሁለት ነጥብ አንድ ቢሊዮን ብር በጀት የተቆረጠለት የሀይቅ ቢስቲማ ጭፍራ የአስፋልት ስራ ጠቅላይ ሚኒስትሩ አስጀምረዋል። ሰባ አራት ኪሎ ሜትር ርዝመት ያለው የመንገድ ስራ ፕሮጀክት በአራት ዓመት ውስጥ ይጠናቀቃል ተብሏል። የአማራ ክልልን ከአፋር የሚያገናኘው መንገድ በተለይ የንግድ እንቅስቃሴውን በማሳለጥ የአርሶ አደሩን ተጠቃሚነት ያረጋግጣል ተብሎለታል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።